የመንግስት ስልጣን መያዝ አስከትሎ የሚመጣው ትልቅ ኃላፊነት አለ። በስልጣን ላይ ያለ ሰው ለተናገረው ስህተት ከሆነ ወይም ደግሞ ሌሎችን ላስቀየመ ንግግሩ ይቅርታ መጠየቅም የተለመደ ነው። በኢትዮጵያ ያለው ገዢ ፓርቲና ባለስልጣናቱ ግን ህዝብን የሚያስቀይሙ የተሳሳቱ መረጃዎችን፣ አንዳንዴም ስድብ ሊባሉ የሚችሉ ንግግሮችን አርሞ ስህተት ነበረ ከማለት ይልቅ በሌላ ስድብ መከላከሉን ሲመርጡት ይታያል። ስድቡን እንተወው እና ከሰሞኑ የመንግስት የኮሚኒኬሽን ጽህፈት ቤት ኃላፊ የሆኑት አቶ ሬድዋን ሁሴን በአዳማ ከተማ ተደርጎ በነበረው የሀገሪቱ የኮሚኒኬሽን ጽህፈት ቤት ሰራተኞች የሶስት ቀናት ኮንፈረንስ ላይ የምዕራቡን ዓለም በተለይም ደግሞ የአሜሪካንን የሚዲያ ሁኔታ አንስተው አብጠለጠሉ። የአሜሪካ ሚዲያ የከበርቴዎች መጠቀሚያ መሳሪያ ነው፣ ህዝቡንም አያገለግልም፣ ሂስ ያቀረበ ጋዜጠኛን በማግስቱ ስራው ላይ አይገኝም ሲሉ ለዚህም ማስረጃ ያሏቸውን አንብቤያቸዋለው ያሉትን ሁለት መጽሐፍትንም አጣቀሱ። ንግግራቸው ጋዜጠኛ ማሰር ምን ያህል ያስገርማል፣ መንግስት በሚዲያ ጣልቃ ቢገባስ ምን ታምራለሁ የሚል እንድምታ ያለው ይመስላል። እንደውም አንድ ቦታ የእኛ ሚዲያ ይሻላል እንደማለትም ቃጧቸው ነበረ። አቶ ሬድዋን እንዳሉት የአሜሪካ ከበርቴዎች ረጅም እጅ አላቸው። አቶ ሬድዋን አውቀውም ይሁን ሳያውቁ የሰሩት አንድ ስህተት አፋቸውን ሞልተው የሚከተለውን ማለታቸው ነበረ። እሱ ይነግራቸዋል። የግራስ የግራስሮትስ ሚዲያ እንዴትና ለምን እንደጠፋ ግራስሮትስ ሚዲያ የሚባል የለም፣ ኮሚኒቲ ሚዲያ የሚባል የለም ያሉት የሱፐር መልዳይ ቢሌነር ሰዎች ሚዲያን ያለው ንዶሳርዘዋን ስሮራን ዘሾ። ስለዚህ ስለ የትኛው ነፃነት ነው የምናወራለው? ጭምር በደንብ ካላየነው ነው በስተቀረ እኛ ጋር አሁን ብቅብቅ እንደሚሉ ከተቸገራቸው የግል ሚዲያዎች የተናጠል አሁን ትክክል እንደሰማችኋቸው በአሜሪካ የማህበረሰብ ሚዲያ የለም። የህዝብ ጥቅምን የሚወክል ሚዲያም የለም። መቼስ አሜሪካ ውስጥ ከአንድ ሳምንት በላይ የመቆየት ዕድል ያገኘ ሰው የዚህን ያክል ድፍረት የተሞላበት ስህተት አይፈጽምም። አቶ ሬድዋን ኤንፒአር ናሽናል ፐብሊክ ሬዲዮ የሚባል ከዘጠኝ መቶ በላይ የሬዲዮ ጣቢያዎችን በመላው አሜሪካ አቅፎ የሚሰራ ለሌላው ዓለምም ምሳሌ ሊሆን የሚችል ሚዲያ እዚህ አሜሪካን ሀገር ከተፈጠረ ብዙ ዓመታት ማለፋቸውን ሳይሰሙ አልቀሩም። አሜሪካ ፋሚሊ ሬዲዮ በአርባ የአሜሪካ ግዛቶች ውስጥ ከአንድ መቶ ስልሳ በላይ ሬዲዮ ጣቢያዎች አሉት። በየዩኒቨርሲቲዎቹና በየቤተ እምነቱ የሚታተሙ ጋዜጦችን፣ የሬዲዮ ጣቢያዎችን፣ የቴሌቪዥን ስርጭቶችን መጥቀስ ይቻላል። አቶ ሬዷን በዚህ ድፍረትና ጥራዝ ነጠቅ መረጃ ሀገርን ወክለው እንዲናገሩ የፈቀደው ኢህአዴግ በብዙዎች ግምገማዎቹ ላይ እንደሚያደርገው ሁሉ አቶ ሬዷንን በማንበብ ራስን የማብቃት ችግር አለብኝ በሚል ያስገምግምልን ወይም ደግሞ ይገምግምልን ብለን ሀሳብ ብንሰጥ መቼስ ቧልታ አይሆንም። የአቶ ሬዷንን ንግግር ቀርጾ ያስደመጠን የአውራምባ ታይምስ ድረገጽ ሲሆን ሙሉ ንግግራቸውን ዋዜማ ራዲዮ ዶት ኮም ላይ ታገኙታላችሁ። በሰፊው የሰጡትን ማብራሪያ ስለ አሜሪካው ኤንፒአር ሬዲዮም የሚገልጽ መረጃም እንደዚሁ በዌብሳይታችን ላይ አስቀምጠንላችኋል። ገብታችሁ መመልከት ትችላላችሁ።